በፈቃዱ ኃይሉ ከዞን ዘጠኝ የድረገጽ ጸሐፍትና ከሶስት ጋዜጠኞች ጋር ከሁለት አመታት በፊት በሽብር ወንጀል ተጠርጥሮ ከአንድ አመት ከስድስት ወራት ስርዓት በኋላ በሀያ ሺህ ብር ዋስ ከተለቀቀ ጥቂት ወራት ተቆጥረዋል። የፌዴራል ከፍተኛው ፍርድ ቤት በወቅቱ የበፈቃዱን ክስ ወደ አመጽ ማነሳሳት የቀየረው ሲሆን አቃቤ ሕግ በሱና በሌሎች ባልደረቦቹ ላይ ይግባኝ ጠይቋል። ጉዳያቸውም የፊታችን ማክሰኞ በጠቅላይ ፍርድ ቤት እንዲታይ ተቀጥሯል። በዛሬ ውለት ደግሞ በማለዳ ከሚኖርበት ፈረንሳይ ለጋሲዮን አካባቢ በጸጥታ ኃይሎች ለጥያቄ ይፈለጋል ተብሎ መወሰዱን ከቤተሰቦቹና ከጓደኞቹ መስማቱን ከዞን ዘጠኝ የድረገጽ ጸሐፍት አንዱ አጥናፉ ብርሃኔ ገልጾልናል። የተለየ ነገር ምናምን አናውቅም፣ ግን ጠዋት ላይ ሶስት ሰዎች መጥተው አስራ ሁለት ተኩል ላይ እንደወሰዱት ነው የምናውቀው። ከዛ አቅራቢያ ያለ አንድ ማረፊያ ቦታ ነበረ፣ እዛው መኖሪያ ቤቱ አካባቢ። ከዛ በኋላ አሁን ወደ የካ ክፍለ ከተማ የሚባል የፖሊስ ጣቢያ እዛ ወስደውታል። እስካሁን ምንም የታወቀ ነገር የለም። የመጡትም ሰዎች አሉት ለጥያቄ ትፈለጋለ ብለው ነው የሰጡት። የፍርድ ቤት ቀጠሮ እንዳላቸው ሰምተን ነበረ። ከሱ ጋር ይገናኛል። ከእሱ ጋር የሚገናኝ ነገር አይመስለኝም። ምክንያቱም ፍርድ ቤት ገና ቀጠሮ ላይ ያለ ነው የፊታችን ማክሰኞ ነው ቀጠሮ ለህዳር ስድስት የተቀጠረው ማለት ነው። አቃቢ ህግ በጠየቀው የይግባኝ ላይ ነው ብይን ለመስጠት የተቀጠረው። ስለዚህ እኛ አለን ከሱ ጋር የተያያዘ ነው ብለን አናምንም። ይሆናልም ብዬ አልገምትም። እኔ በግሌ አግኝታችሁታል ከነጋ ያለበትን ከማጣራት ውጭ ማረፊያ ቤት እያለ መጀመሪያ ላይ እኔ በቅጡ አላገኘሁትም፣ ግን ሌሎች ጓደኞቼ አግኝተውታል። ምንም የተባለው ነገር የለም። አለቆቻችን ሊያናገሩ ይፈልጉሃል ብቻ ነበር የተባለው። ቅርብ ሰዓት ስለሄደ ወደ የካ ፖሊስ ጣቢያ ማንም ያገኘው የለም እስካሁን ድረስ። በድረገጽ ጸሐፊነት፣ በደራሲነትና በመብት ተሟጋችነት የሚታወቀው በፈቃዱ ኃይሉ በጸጥታ ኃይሎች በመጀመሪያ የተወሰደው በሚኖርበት ፈረንሳይ አካባቢ ወደሚገኝ ማቆያ ስፍራ ተብሎ ወደሚጠራ እስር ቤት እንደነበር ለመረዳት ተችሏል። ዛሬውኑ ከቀትር በኋላ ወደ የካ ክፍለ ከተማ ፖሊስ መምሪያ መዛወሩ የተሰማ ሲሆን ለጥያቄ ትፈለጋለህ ተብሎ የተወሰደበት ምክንያት ግን አለመታወቁን የድረገጽ ጸሐፊው አመልክቷል። በፍቃዱ ኃይሉ ከባልደረቦቹ የዞን ዘጠኝ የድረገጽ ጸሐፍት ጋር በጋራ ከተለያዩ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ስልማትን አግኝቷል። የዓለም አቀፍ የድረገጽ ጸሐፍትና ተርጓሚዎች ጥምረት አባል የሆነው በፈቃዱ በግሉም ከአራት ዓመታት በፊት ቡርት የተሰኘውን የአፍሪቃ የስነ ጽሑፍ ሽልማት ችልድረን ኦፍ ዘር ፓረንትስ ወይም የወላጆቻቸው ልጆች በሚል ርዕስ በጻፈው ልቦ ወለድ መጽሐፍ በሶስተኛነት ደረጃ ተሸልሟል።